ፖሊስ ላልተፈቀደ ሰልፍ ቅስቀሳ በማድረግና የተደበቀ ዓላማቸውን ያለውን ከግብ ለማድረስ ሕዝብን ሲቀሰቀሱ ይዣቸዋለሁ ያለውን አስራ ሦስት የሰማያዊ ፓርቲ አባላት በተለያዩ ሁለት የአዲስ አበባ ፍርድ ቤቶች ዛሬ አቅርቧቸዋል። ሰባቱ በዋስ ሲፈቱ፣ ስድስቱ ደግሞ ተለዋጭ ቀጠሮ ተሰጥቶባቸዋል። ዝርዝሩን መለስካቸውም አልጎልናል። ፖሊስ አስራ ሦስቱን የሰማያዊ ፓርቲ አባላት በቁጥጥር ስር ያዋላቸው ትናንት ሚያዝያ 14 ቀን 2006 ዓ.ም በአዲስ አበባ ከተማ በተለምዶ ካዛንቺስ፣ አራት ኪሎ፣ ፒያሳ፣ ጊዮርጊስ፣ ሽሮሜዳና ስድስት ኪሎ በሚባሉትና በእነዚህ አካባቢ በሚገኙ ቀበሌዎች ፓርቲው ለመጪው ሚያዝያ 19 ቀን በጠራው ሰላማዊ ሰልፍ ህዝቡ እንዲሳተፍ ቅስቀሳ ሲያደርጉ እንደነበረ የፓርቲው ሊቀመንበር አቶ ይልቃል ጌትነት ለቪኦኤ በስልክ አስታውቀዋል። ዛሬ ደግሞ የፓርቲው የህዝብ ግንኙነት አባል አቶ በፈቃዱ እንዳስታወቁት ከተያዙት የፓርቲው አባላት መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ታስረው የነበሩት ሰባቱ የፓርቲው አባላት ማለትም አቶ ፋሲካ ቦንገር፣ መርከቡ ኃይሌ፣ ሰይፉ ጸጋዬ፣ ጀማል ሽኩር፣ አናንያ ኢሳያስ እና ሰሎሞን ፈጠነ በዋስ ተፈተዋል። ፖሊስ በተለይ አቶ ጀሚል ሽኩር ለድብቅ ዓላማ እንደሚንቀሳቀስ ጠርጥር ያለው ስላለው ተጨማሪ ጊዜ ተሰጥቶ እንዲያጣራ ቢጠይቅም ፍርድ ቤቱ እንዳልፈቀደ አቶ በፈቃዱ ገልጸዋል። በሌላ በኩል በጒለሌ ፖሊስ መምሪያ ተይዘው ያደሩት ወይዘሪት ኢየሩሳሌም ተስፋው፣ ወይዘሪት እመቤት ግርማ፣ አቶ አበራ ኃይለማርያም፣ አቶ የሸዋስ አሰፋ፣ አበበ መከተ እና ዮናስ ከድር ፖሊስ በጠየቀው መሠረት ለሰባት ቀን ተጨማሪ ምርመራ ጊዜ በፖሊስ ጣቢያ እንዲቆዩ ተወስኖባቸዋል። የሰማያዊ ፓርቲ ሊቀመንበር ለቪኦኤ እንደገለጹት ከሆነ ሰልፉን ለማካሄድ ሕግ የሚያስገድደውን ስርዓት ሁሉ እንደፈጸመና ፖሊስ አባሎቻቸውን በማሰር ፈንታ ጥበቃ ሊያደርግላቸው እንደሚገባ ይናገራሉ። የሁለቱን ፖሊስ መምሪያ ኃላፊዎች ስለ ሁኔታው በስልክ ለማናገር ያደረግነው ጥረት ግን ኃላፊዎቹ በጽሕፈት ቤቶቻቸው ስላልነበሩ ሳይሳካ ቀርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ